የዲደብሊው ዜና ሰላም ጤና ስጥልን። ውድ አድማጮች እንደምናመሻችሁ፣ ዜና እናሰማለን። በቅድሚያም ዋና ዋናዎቹም በደቡብ ኢትዮጵያ ክልል ጅንካ ከተማ የሄሞራጂክ ፌቨር በተባለ በሽታ ስድስት ሰዎች መሞታቸው ተሰማም። በበሽታው የተጠረጠሩ ስምንት ሰዎች መኖራቸውም ታውቋል። የአፍሪካ ሕብረት በሰሜን ናይጄሪያ የተፈጸመ የዘር ማጥፋት ወንጀል የለም ሲል አስተባበለም። ህብረቱ ይህን ያለው የአሜሪካ ፕሬዝዳንት ዶናልድ ትራምፕ በናይጄሪያ በሚገኙ ክርስቲያኖች ላይ የዘር ማጽዳት ወንጀል ተፈጽሟል በማለት ጦራቸውን እንደሚያዘምቱ ማስጠንቀቃቸውን ተከትሎ ነው። የቡርኪና ፋሶ ወታደራዊ ሁንታ በሙስና ፍትህ አዛብተዋል ብሎ የጠረጠራቸውን አስር ዳኞች ማሰሩን አስታወቀ። እርምጃው የፍትህ ስርዓቱን ፍትሐዊ የማድረግ ዘመቻ አካል ነው ብሎታል። እስራኤል በኃይል በያዘችው ምዕራባዊ የዮርዳኖስ ወንዝ ዳርቻ የሰፈሩ ጽንፈኛ የተባሉ እስራኤላውያን አንድ መስጊድን በእሳት ማቃጠላቸውንና በመስጊዱ ግድግዳዎች ላይም አጸያፊ የተባሉ ጽሑፎች መጻፋቸውን የፍልስጤም ዜና አገልግሎት ዘብገበ። የእስራኤል ጦር ጉዳዩን እየመረመርኩት ነው ብሏል። ፈረንሳይ ከ10 ዓመታት በፊት በሽብር ጥቃት የተገደሉ 130 ዜጎቿን ዛሬ ስትዘክሩ አለች። በፓሪስ በተካሄደው ሥነ ሥርዓት የፈረንሳይ ፕሬዚዳንት ኢማኑኤል ማክሮ ተገኝተው በመታሰቢያው ላይ የአበባ ጉንጉን አኑረዋል። ዜና በዝርዝር። በደቡብ ኢትዮጵያ ክልል ጅንካ ከተማ የሄሞራጂክ ፌበር በተባለ በሽታ ስድስት ሰዎች መሞታቸውን ተሰማም በበሽታው የተጠረጠሩ ስምንት ሰዎች መኖራቸውም ታውቋል። በደቡብ ኢትዮጵያ ክልል ጅንካ ከተማ የተከሰተው በሽታ መንስኤ ለማጣራትና ስርጭቱን ለመቆጣጠር ፈጣን ምላሽ ሰጪ ቡድን ወደ ቦታው መላኩን የኢትዮጵያ ጤና ሚኒስቴር ትላንት ባወጣው መግለጫ አስታውቋል። ሚኒስቴር መስሪያ ቤቱ አክለው እንደገለጸውን ጅንካ ከተማ የተከሰተው ምንነቱ በመረጋገጥ ላይ ያለ ያለው የሄሞራጂክ ፌቨር በሽታ እንደሆነ ጠቁሟል። የጂንካ አጠቃላይ ሆስፒታል ሜዲካል ዳይሬክተር ዶክተር ቢኒያ ማስራት ወደ ሆስፒታሉ መጥተው ከታከሙት አራት በሽተኞች አንዱ በሕይወት እንዳለና የተሻለ የሚባል የጤና ሁኔታ ላይ እንደሚገኝ የገለጹ ሲሆን ሁለት የሆስፒታላቸው የጤና ባለሙያዎችን ጨምሮ እስካሁን ስድስት ሰዎች ተመሳሳይ ምልክቶችን በማሳየት ሕይወታቸው ማለፉን ለዶቸቨለ ገልጸዋል። ሆስፒታል እያለ አንድ ሰው ሕይወቱ አልፏል። እነዚህ ሰዎች ኮንታክት አላቸው የተባለ ግለሰብም ጂንካ አጠቃላይ ሆስፒታል ነው ያለፈው ሕይወቱ። ሌሎቹ ሪፈር በተደረጉበት ቦታ ነው የሞቱት ማለት ነው። ያ ማለት ከሰውየው ጋር ግንኙነት አላቸው የተባሉ ከአራቱ ግለሰቦች ሶስቱ የጤና ባለሙያዎችን ጨምሮ ደግሞ ሁለት በአጠቃላይ አምስት መጀመሪያ የተያዘው ወይም ደግሞ ሰዎቹ ኮንታክት አላቸው የተባለው ግለሰብ አንድ አለ በድምሩ ስድስት ማለት ነው። ዝርዝር ዘገባውን በዜና መጽሄታችን ይቀርባል። የአፍሪካ ህብረት በሰሜን ናይጄሪያ የተፈጸመ የዘር ማጥፋት ወንጀል የለም ሲል አስተባበለም። ህብረቱ ይህን ያለው የአሜሪካው ፕሬዚዳንት ዶናልድ ትራምፕ በናይጄሪያ በሚገኙ ክርስቲያኖች ላይ የዘር ማጽዳት ወንጀል ተፈጽሟል በማለት ጦራቸውን እንደሚያዘምቱ ማስጠንቀቃቸውን ተከትሎ ነው። የአፍሪካ ህብረት ኮሚሽን ሊቀመንበር መሐመድ አሊ የሱፍ ዛሬ በኒውዮርክ ከተማ በሰጡት ጋዜጣዊ መግለጫ በክርስቲያኖች ላይ የዘር ማጽዳት ወንጀል ተፈጽሟል ብሎ መግለጫ ከመስጠት በፊት ሁለቴ እንድናስብ በሰሜን ናይጄሪያ ያለው ሁኔታ ስጋት ያስገድደናል በማለት የትራምፕን መግለጫ አጣጥለዋል። አክለውም ቦኮ ሐራም የተባለው ጽንፈኛ ቡድን የመጀመሪያ ደረጃ ሰለቦች ሙስሊሞች ናቸው፣ ክርስቲያኖች አይደሉም ብለዋል። ሰሜን ናይጄሪያ የጂሃዲስቶች አመፅን ጨምሮ የብዙ አይነት ግጭቶች ቦታ ነው ያሉት ሊቀመንበሩ በውጤቱም ክርስቲያኖችና ሙስሊሞች ያለ ልዩነት የሚገደሉበት ሁኔታ ነው ያለው ሲሉ ተናግረዋል። የተባበሩት መንግስታት ድርጅት ያወጣው መረጃ እንደሚያመላክተው ደግሞ እንደ ጎርጎሮሳውያን አቆጣጠር ከ2009 ጀምሮ በናይጄሪያ ቦኮ ሐራም በሚፈጽማቸው ጥቃቶች ከ40 ሺ በላይ ሰዎች ሲገደሉ ከ2 ሚሊዮን የሚልቁ ደግሞ ተፈናቅሏል ሲል የዘገበው አዣንስ ፍራንስ ፕረስ ነው። የቡርኪና ፋሶ ወታደራዊ ሁንታ በሙስና ፍትህ አዛብተዋል ብሎ የጠረጠራቸውን አስር ዳኞች ማሰሩን አስታወቀም። እርምጃው የፍትህ ስርዓቱን ፍትሐዊ የማድረግ ዘመቻ አካል ነው ብሎታል። የፍትህ ስርዓቱን የማስተካከል ፕሮጀክት የበላይ ኃላፊ ሻምበል ፋሩ አዛሪያን ጠቅሶ አዣንስ ፍራንስ ፕረስ እንደዘገበው ዳኞቹ ጉቦ በመቀበል ለሰጪው ያደላ ፍትህ ይሰጡ ነበረ። በዚህ የሙስና ወንጀል የተጠረጠሩ አስር ከፍተኛ ዳኞች በቁጥጥር ስር ውለው ምርመራ እየተካሄደባቸው መሆኑን ኃላፊው አክለዋል። ሻምበል አዛሪያ በቡርኪና ፋሶ ደረጃውን የጠበቀ የፍትህ ሥርዓት እንዲኖር የጸረ ሙስና ትግላችን አጠናክረን እንቀጥላለን ማለታቸውም ዜናው አክለዋል። ይህ ዶይቼ ቬለ ነው። እስራኤል በኃይል በያዘችው ምዕራባዊ የዮርዳኖስ ወንዝ ዳርቻ የሰፈሩ ጽንፈኛ የተባሉ እስራኤላውያን አንድ መስጊድን በእሳት ማቃጠላቸውንና በመስጊዱ ግድግዳዎች ላይም አጸያፊ የተባሉ ጽሑፎች መጻፋቸውን የፍልስጤም ዜና አገልግሎት ዘገበ። የእስራኤል ጦር ጉዳዩን እየመረመርኩት ነው ብሏል። የጀርመን ዜና አገልግሎት ዲፒኤ የፍልስጤም ዜና አገልግሎትን ጠቅሶ እንደዘገበው ሰፋሪዎቹ ዛሬ ጠዋት በመስጊዱ ላይ የለኮሱት እሳት ስላደረሰው ጉዳት ባይገለጽም በመስጊዱ ግድግዳዎች ላይ ግን ነቢዩ መሐመድን የሚሳደብን ጨምሮ ዘረኛ ጽሑፎች በኢብራይስጥ ቋንቋ መጻፋቸውን ተዘግቧል። የእስራኤል ጦር በበኩሉ ውንጀላውን እያጣራሁ ነው ማለቱን የጀርመን ዜና አገልግሎት አክሏል። ፈረንሳይ ከ10 ዓመታት በፊት በሽብር ጥቃት የተገደሉ 130 ዜጎቿን ዛሬ ስትዘክራለች። በፓሪስ በተካሄደው ሥነ ሥርዓት የፈረንሳይ ፕሬዚዳንት ኢማኑኤል ማክሮ ተገኝተው በመታሰቢያው ላይ የአበባ ጉንጉን አንረዋል። በፓሪስ በሚገኘው በስታድ ዴ ፍራንስ በተባለው ስታዲየም ዙሪያ በተከናወነው ሥነ ሥርዓት በሺዎች የሚቆጠሩ ፈረንሳውያንም ወጥተው አበባ ሲያኖሩ ተስተውሏል። እንደ ጎርጎርሲያን አቆጣጠር በህዳር 13 2015 ዓ ም የእግር ኳስ ጨዋታ እየተካሄደ ባለበት ስታዲየሙ አካባቢ በተፈጸመ የሽብር ጥቃት 130 ሰዎች ሞተዋል ከ350 በላይ ደግሞ ቆስለዋል ለጥቃቱ ራሱ እስላማዊ ቡድን ወይም እስላማዊ መንግሥት ብሎ የሚጠራው ቡድን ኃላፊነቱ ወስዷል ጥቃቱን የፈጸሙትና በቁጥጥር ስር የዋሉት የታጣቂ ቡድኑ አባላት እንደ ጎርጎሮሳውያን አቆጣጠር በ2022 የዕድሜ ይፍታህ እስራት ተፈርዶባቸዋል። በጥቃቱ አባቷን ያጣች ሶፊያ በሥነ ስርዓቱ ተከታዩን ብላለች። ከዛሬ 10 ዓመት ህዳር 13 ጀምሮ ፈጽሞ የማይዘነጋ ነገር አለ። ላለፉት 10 ዓመታት ጠዋት ማታ ሁሌም አባቴን መጠበቅ። ከአእምሮ የማይጠፋ ትዝታዎችም አሉኝ። አባቴ በሕይወት መኖር ይፈልግ ነበረ። በነፃነት ያምናል። አብረን በመሆናችን ውድ ጊዜውን ከቤተሰብ ጋር በማሳለፍ በሚያገኘው ደስታ ያምናል። እናም የሀገሪቱ እሴቶች በውስጣችን እንዲሰርጹ አድርጓል። ምንም እንኳን በሱ አለመኖር ምክንያት ቀዳዳዎች ቢኖሩብንም ከምንም ነገር በላይ ብርቱዎች ሆነን መቆማችንን እንቀጥላለን። Nous restons debout. የዛሬ 10 ዓመት በሽብር ጥቃት የሞቱትን የማሰብ ሥነ ሥርዓቱ የአንድ ደቂቃ የህሊና ጸሎት በማድረግ የተጀመረ ሲሆን በተለያዩ የእምነት ቤቶችም በጸሎት ታስበው መዋላቸውን የጀርመን ዜና አገልግሎት ዘግበዋል። የዩክሬን ፕሬዚዳንት ቮሎዲሚር ዜለንስኪ በዛፓሪያስ ግዛት የሚገኙ ወታደሮቻቸውን ጎበኙም። ፕሬዚዳንቱ የዩክሬን ወታደሮችን በሰው ኃይልና በጦር መሳሪያ መጠናከር እንዳለባቸውም ገልጸዋል። ፕሬዝዳንት ዜሌንስኪ በቴሌግራም ገጻቸው ያጋሩትን ተንቀሳቃሽ ምስልን ጠቅሶ ሮይተርስ እንደዘገበው ፕሬዚዳንቱ በደቡብ ምስራቅ ዛፓሪያ የግንባር የሚገኙ ወታደሮቻቸውን በምሽጎች እየተዘዋወሩ ጎብኝተዋል። በጉብኝታቸው ወቅት በግንባሩ ስላለው ሁኔታ ውይይት ማድረጋቸውን ጠቅሰው የመከላከያ ሰራዊታቸው በሰው ኃይል እና በጦር መሳሪያ ማጠናከር አስፈላጊ ነው ብለዋል። የቻይና ጠቅላይ ሚኒስትር ደቡብ አፍሪካ በምታዘጋጀው ጂ20 በመባል የሚታወቀው ጉባኤ ላይ እንደሚሳተፉ አስታወቁም። የቻይና የውጭ ጉዳይ ሚኒስቴር ቃል አቀባይ ዛሬ ባወጣው መግለጫ ደቡብ አፍሪካ በምታዘጋጀው ጉባኤ ላይ ቻይና በጠቅላይ ሚኒስትር ሊ ኳንግ ትወከላለች። እንደ ጎርጎርሲያን አቆጣጠር ከህዳር 21 እስከ 23 በሚካሄደው የቡድን 20 የመሪዎች ጉባኤ ላይ የዩናይትድ ስቴትስ ፕሬዝዳንት ዶናልድ ትራምፕም ሆኑ ወኪሎቻቸው እንደማይሳተፉ አስታውቀዋል። ትራምፕ እዚህ ውሳኔ ላይ የደረሱት የደቡብ አፍሪካ መንግሥት የሀገሪቱን ነጭ ገበሬዎች መሬት ለማውረስ አቅዷል በሚል ነው። የደቡብ አፍሪካ ፕሬዝዳንት ሴሪል ራማፖዛ የአሜሪካ ውሳኔ እንዳሳዘናቸው ገልጿል። የቻይና የውጭ ጉዳይ ሚኒስቴር በመግለጫው ቻይና ከህዳር 17 እስከ 18 ሩሲያ በምታዘጋጀው የልማት ትብብርም ትሳተፋለች። ጠቅላይ ሚኒስትር ሊ በህዳር ወር መጨረሻ አካባቢ አፍሪካዊት ሀገር ዛምቢያንም እንደሚጎበኙ ሮይተርስ ዘግቧል። ይህ ዶይቸ ቨለ ነው። አድማጮች፣ ዜናውን ለማጠቃለል ዋና ዋናዎችን አንዴ በድጋሚ ላስታውሳችሁም። በደቡብ ኢትዮጵያ ክልል ጂንካ ከተማ የሄሞራጂክ ፌቨር በተባለ በሽታ ስድስት ሰዎች መሞታቸው ተሰማም። በበሽታው የተጠረጠሩ ስምንት ሰዎች መኖራቸውም ታውቋል። የአፍሪካ ህብረት በሰሜን ናይጄሪያ የተፈጸመ የዘር ማጥፋት ወንጀል የለም ሲል አስተባበለም። ህብረቱ ይህን ያለው የአሜሪካው ፕሬዝዳንት ዶናልድ ትራምፕ በናይጄሪያ በሚገኙ ክርስቲያኖች ላይ የዘር ማጽዳት ወንጀል ተፈጽሟል በማለት ጦራቸውን እንደሚያዘምቱ ማስጠንቀቃቸውን ተከትሎ ነው። የቡርኪና ፋሶ ወታደራዊ ሁንታ በሙስና ፍትሕ አዛብተዋል ብሎ የጠረጠራቸውን አስር ዳኞች ማሰሩን አስታወቀም። እርምጃው የፍትሕ ሥርዓቱን ፍትሐዊ የማድረግ ዘመቻ አካል ነው ብሎታል። እስራኤል በኃይል በያዘቻቸው ምዕራባዊ የዮርዳኖስ ወንዝ ዳርቻ የሰፈሩና ጽንፈኛ የተባሉ እስራኤላውያን አንድ መስጊድን በእሳት ማቃጠላቸውንና በመስጊዱ ግድግዳዎች ላይም አፀያፊ የተባሉ ጽሑፎች መጻፋቸውን የፍልስጤም ዜና አገልግሎት ዘግቧል። የእስራኤል ጦር ጉዳዩን እየመረመርኩት ነው ብለዋል። ፈረንሳይ ከ10 ዓመታት በፊት በሽብር ጥቃት የተገደሉ 130 ዜጎቿን ዛሬ ስትዘክሩ አለች። በፓሪስ በተካሄደው ሥነ ሥርዓት የፈረንሳይ ፕሬዚዳንት ኢማኑኤል ማክሮን ተገኝተው መታሰቢያው ላይ የአበባ ጉንጉን አኑረዋል። ዜናው በዚሁ አበቃ።